በአሜሪካ ድምፅ የአፍሪካ የጤና አውታር ክፍል እየተዘጋጀ የሚቀርብላችሁ የጤና ዝግጅት ነው። አዘጋጅና አቅራቢው ሰለሞን አባተ። ጤና ይስጥልን። ከቪኦኤ አፍሪካ የጤና አውታር የማጅራት ገትር ወረርሽኝ በኢትዮጵያ፣ ወባን መከላከልና መቆጣጠር፣ አዲስ የሕፃናት ክትባት፣ ለአዛውንት የጤና መታወክ ፓርኪንሰንስ አዲስ መድኃኒት ፍለጋ ዋና ዋና ርዕሶቻችን ይሆናሉ። እንዲሁም አጠር አጠር ያሉ ጤና ነክ መረጃዎች አሉኝ። አብራችሁን ቆዩ። የማጅራት ገትር ወረርሽኝ ኢትዮጵያ ውስጥ መቀስቀሱን የዓለም የጤና ድርጅት ባለፈው ሳምንት ውስጥ አስታውቋል። ከመጋቢት እስከ መያዚያ መጨረሻ ወይም ግንቦት መጀመሪያ ከፍተኛ የመተላለፍ መጠን የሚኖርበት ጊዜ እንደሆነም ድርጅቱ ገልጿል። ለማጅራት ገትር ተጋልጠዋል የሚባሉ ሕሙማን በደቡብ ኢትዮጵያና በኦሮሚያ ክልሎች የሚገኙ ሲሆን በሁለቱም ክልሎች ውስጥ በሚገኙ 14 ዞኖች ውስጥ በስድሳ ወረዳዎች መስፋፋቱም ታውቋል። በተለይ በ16 ወረዳዎች ውስጥ ግን ወረርሽኙ በፍጥነት እየተስፋፋ መሆኑ ተነግሯል። ማጅራት ገትር ፈባቸው መምጣቱን ካስታወቁት አካባቢዎች መካከል አርባ ምንጭ ዙሪያ፣ ሃላባ፣ ሐዋሳ ከተማ፣ ዳሌ፣ ሸበዲኖ፣ ጎርቼና ወንሾ በደቡብ እንዲሁም አርሲነገሌ፣ ሻላ፣ ሻሸመኔ ከተማና የሻሸመኔ ገጠር አካባቢዎች፣ ዶዶላ፣ ሲራሮ፣ ወንዶና ገደባ ሳሳ በኦሮሚያ ክልል ይገኛሉ። ወረርሽኙ አሁን የሚገኝበትን ሁኔታ በመንግሥት በኩል እየተካሄዱ ያሉ እንቅስቃሴዎችን፣ ከተቋማትና ከህብረተሰቡ ምን እንደሚጠበቅ ብሔራዊ ምላሹን እያስተባበረ ነው ከተባለው የኢትዮጵያ የጤናና ስነ ምግብ ጥናት ኢንስቲትዩትና ከጤና ጥበቃ ባለስልጣናት ለማግኘት እየጣርን ነው። ዝርዝርና ተጨማሪ እንዳገኘን ይዘን እንመለሳለን። ለማንኛውም እርስዎና ቤተሰቦ አውቀው ይጠንቀቁ። የማጅራት ገትር መከላከያ ክትባት ከተወሰደበት ቀን አንስቶ ለአስራ አራት ቀናት ያህል ሥራውን ሙሉ በሙሉ ስለማይጀምር ክትባቱን በቅርቡ የወሰዱ ሰዎችም ለመጪዎቹ ሁለት ሳምንታት ያህል ተገቢ ጥንቃቄዎችን እንዲያደርጉ ይመከራል። ከ65 ከመቶ በላይ የሆነ የኢትዮጵያ ክልል ወባማ ከህዝቧም 75 ከመቶ በላይ ለወባ ተጋላጭ መሆኑ ይታወቃል። ባለፉት አምስት ዓመታት ውስጥ ወባን ለመከላከል የተቋቋሙ በግል ተነሳሽነት ላይ የተመሠረቱ ጸረ ወባ ማኅበራት ብሔራዊውን ዓለም አቀፍ ጥረት የሚያቀናጀው ኮንሰርቲየም ዓለም አቀፍ የገንዘብ ድጋፍና እስከ ቀበሌዎች መውረዱን የጤና ጥበቃ ባለሥልጣናቱ የሚናገሩለት የጤና ኤክስቴንሽን ሠራተኞች ጥረትና የኅብረተሰቡ ተሳትፎ ወባ ዳግመኛ እንደ ወረርሽኝ እንዳይቀሰቀስ ያደረገው መሆኑን በጤና ጥበቃ ሚኒስቴር የሕዝብ ግንኙነት ምክትል ዳይሬክተር አቶ ተገኔ ረጋሳ ባለፈ ዝግጅት ጠቁመው ነበር። በዋናነት የምንተማመንበት የኅብረተሰቡ ተሳትፎ በጤና ልማት ስራ ተደራጅቶ በሚሰራው ስራ ላይ ነው። ይህ ሲባል ግን በጀትም የራሱ አስተዋጽኦ አለው። ሊያሰራ የሚችል በቂ ሊባል የሚችል በጀት አለን። ግን በዋናነት ምንድን ነው፣ ይህንን በጀት በማብቃቃት የህብረተሰቡን ተሳትፎ በመጨመር ከህብረተሰቡ ተሳትፎ ጋር የሚያስገኘው ውጤት እሱ ላይ ነው የምንተማመነው ማለት ነው። ከበጀት አንጻር ስጋት የለብንም፣ ምንም ማስቀመጥ ይቻላል። ወባ እንደ ችግር ሆኖ ሊያገረሽ የሚችልበት ሁኔታ የለም ኢትዮጵያ ውስጥ ነው የሚሉኝ። አሁን እየሰራንበት ባለንበት ሁኔታ ቀጣይ ስራ ከተሰራ ምንም ስጋት ሊሆን የማይችልበት ደረጃ ላይ ደርሷል። ስጋት ሆኖ እንዲቀሰቀስ እንደ መንግስትም እንደ ህዝብም አንፈቅድም። በሽታን እንከላከላለን እንቆጣጠራለን ስንልም የባህሪ ለውጥ እንዲመጣ ነው የሚሰራው ማለት ነው። በእያንዳንዱ ቀበሌ እየተመደቡ በየጤና ኬላው የሚሰሩ የጤና ኤክስቴንሽን ሰራተኞች፣ የአመራር አካላት እና ሌሎች የሚመለከታቸው ባለድርሻ አካላት በሙሉ የሚሰሩት ዋናው ስራ ይሄ ነው የሚሆነው። የአመለካከት ለውጥ እንዲመጣ ህብረተሰቡ የአጎበር ስርጭት የሚሰጠው ለራሱ እንደሆነ እንዲያውቅ እና በትክክል ደግሞ አሰቃቀሉንም አስተምሮ እንዲተኛበት እየተደረገ ስለሆነ በጣም ለውጥ አለ ማለት ነው። ከበፊቱ አጎባር አጠቃቀሙ በየቦታው የዞርን ስናይ እየተስተካከለ የመጣበት ሁኔታ አለ። ሙሉ በሙሉ ግን አሁንም ተቀርፏል ማለት አይቻልም። ህብረተሰቡ አሁንም በትክክል የጤና ኤክስቴንሽን ባለሙያዎች እና የጤና ባለሙያዎች በሚያስተምሩት መልኩ እንዲጠቀም አሁንም ለህብረተሰባችን በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። በምርመራውም ላይ ከታመመ ቶሎ ወደ ጤና ተቋም ሄዶ እንዲመረመርና የሚሰጠው መድኃኒት በትክክል የታዘዘለትን ጨርሶ ከበሽታው የሚፈወስበት ሁኔታ በስፋት እየተሰራ ነው። ይህም ተጠናክሮ መቀጠል አለበት። የሚመለከታቸው በሙሉ እዚህ ላይ ሊረባረቡ ይገባል እላለሁ። እድሜ እየገፋ ሲሄድ የተለያዩ ህመሞችና የሰውነት አለመረጋጋት ስሜቶች እየተስተዋሉ ሊመጡ ይችላሉ። ከእንደዚህ አይነት ሁኔታዎች አንዱ የአንጎል ንቃትና በመደበኛ ሁኔታ የመስራት አቅም መዳከም አንዱ ነው። የፓርኪንሰን ህመም ይባላል። የፓርኪንሰን ህመም ከሀምሳ ዓመት ዕድሜ በኋላ ይከሰትና የተለያዩ የሰውነት አካላት እንደ ወትሮ በተዋሃደና በተናበበ ቅልጥፍና መንቀሳቀስ እንዲሳናቸው ያደርጋል። እንቅስቃሴያቸውን ለመቆጣጠር አለመቻልም አንዱ መገለጫ ነው። የፓርኪንሰን ህመም የሚያስከትላ ቸውን የሰውነት ላይ መገለጫዎች ለማከምና ለማዳን የሚያስችል ህክምና ዛሬ እየተሰጠ ነው። መልካም ዜና የበለጠ ደግሞ መልካም ዜና አለ ይላል የቪኦኤዋ ካሮል ፒርሰን ዘገባ። የፓርኪንሰን ህመም እየገፋ እንዳይሄድ ለማቆም የሚያስችል የህክምና ዘዴና መድኃኒት ለማግኘት ተመራማሪዎች በብርቱ እየጣሩ ነው። ሳራ ቴለር ስለ ሰውነታቸው የሰሞኑ ሁኔታ በእጅጉ እየተጨነቁ ነው። የዛሬ አምስት ዓመት አካባቢ ሚስ ቴለር ወደ ዋሽንግተኑ ሜድስታር ሆስፒታል ማዕከል ለህክምና ሲመጡ የግድ እየተንቀሳቀሱ ነበር። መጀመሪያ የመጣው ጊዜ የነበርኩበት ሁኔታ በጣም የከበደ ነበር። ከመቀመጫዬ መነሳት መቆም አልችልም ነበረ ትግል ነበር። አሁን በጣም ተሽሏቸዋል። ቴይለር የዶክተር ማርክ ሊን ምክር በጣም ጠቅሟቸዋል። በየቀኑ የአካል ብቃት እንቅስቃሴ ማድረግና መድኃኒታቸውን በአግባቡና ሳያቋርጡ መከታተል። የፓርኪንሰን ህመም የሚከሰተው ጡንቻዎቻችን እንዲኮራመቱና እንዲዘረጉ የሚያደርገው ዶፓማይን የሚባል ቅመም በሰውነታችን ውስጥ መመንጨቱ ሲቆም ወይም በድንገተኛ ሁኔታ ሲጠፋ ነው። አንዳንዴ ይህ ነገር ከዘር የሚወረስ ሊሆን እንደሚችል ሳይንቲስቶች ይናገራሉ። ጥናቶች እንደሚጠቁሙት ሰው ሰራሽ ንጥረ ነገሮች ወይም ኬሚካሎችን በየዕለቱ ወደ ሰውነታችን መውሰዳችን ለእንደዚህ አይነቱ ጉዳት ሊያጋልጠን ይችላል። አንዳንድ ተመራማሪዎች ደግሞ ጸረ ተባይ የሆኑ መርዛም ኬሚካሎችም በሰውነታችን ውስጥ ለዶፓማይን መጥፋት ሰበብ ሊሆኑ እንደሚችሉ ይናገራሉ። የችግሩ ምንጭ ምንም ይሁን ምን፣ በብርቱ የሚመከረው የፓርኪንሰን ምልክቶች እንደታዩ ፈጥኖ ሕክምና ማግኘት ነው። የሰውነት ያለአንዳች ግልጽ ምክንያት መንቀጥቀጥ፣ በተስተካከለ ሁኔታ ለመራመድ መቸገር ምልክቶቹ ናቸው። ምንም እንኳ ዛሬ ፓርኪንሰንስን ቀድሞ ለማግኘት የሚያስችል ምርመራ አይኑር እንጂ ከተከሰተ ግን እንዳይገፋ ለማድረግ የሚያስችል ዘዴ ማግኘታቸውን የኖርት ዌስተርን ዩኒቨርሲቲ ተመራማሪዎች አብስረዋል። አንጎል ውስጥ ለፓርኪንሰንስ የተጋለጡ ሴሎችን ሳይንቲስቶቹ ወሰዱና ሲፈትሿቸው፣ ካልሽየም የሚባለውን ንጥረ ነገር ወደ ሰውነት በብዛት አስገብተው አገኟቸው። ያ ካልሽየም ታዲያ ዶፓማይን አመንጭ የሆኑትን ሴሎች ገደላቸው። አሁን እየሰሩበት ያለው ሕክምና ያተኮረው የአንጎል ሴሎች ካልሺየምን መውሰድ እንዳይችሉ በማገድ ላይ ነው። ይህ ሲሆን ታዲያ ሌላ ተጓዳኝ ችግር አለመፈጠሩንም ማረጋገጥ አለባቸው። ዶክተር ታንያ ሲሙናይ ተባባሪ ተመራማሪዋ ለቪኦኤ በስካይፕ በሰጡት መግለጫ መድኃኒቱን መጨበጫቸው ጠርዝ ላይ መድረሳቸውን ጠቁመዋል። አሁን ያሉት መድኃኒቶችና ሕክምና የሰውነት መንዘፍዘፍና የመራመድ መታወክን ከአምስት እስከ አስር ዓመት ለሚሆን ጊዜ መቀነስ ይችላሉ። የአሁኑ ጥናት ፍሬ ካፈራ በዓለም ዙሪያ ላሉ ከአስር ሚሊዮን በላይ ለሚሆኑ የፓርኪንሰን ታማሚዎች እጅግ በጎ ዜና ነው። ይህንን ጊዜ በእጥፍ ይጨምረዋል። አራስ ሕፃናት ለበሽታዎችና በተሐዋስያን ለመመረዝ ከማንም በላይ የተጋለጡ ናቸው። አሁን ታዲያ ለብዙ የበሽታ አይነቶች እንዳይጋለጡ የሚከለክልላቸው አዲስ አይነት ውሁድ ክትባት ተሰርቷል። ይህ ውሁድ ሌሎች ክትባቶችን በተሳካ ሁኔታ እንዲሰሩና የሰውነት የተፈጥሮ የመከላከል አቅም በብዙ እንዲጎለበት የሚያስችል ነው። በዓለም ዙሪያ ለእልቂት ለተጋለጡ ለሚሊዮኖች ሕፃናት መድህን ሊሆን ነው። ይህ አዲስ ክትባት ትክትክ፣ የሳምባ ምች እየተባለ የሚጠራው ኒሞኒያና ሌሎች በቫይረሶች የሚከሰቱ ሕመሞች፣ በየዓመቱ ከሁለት ሚሊዮን በላይ ሕፃናትን ተወልደው ገና ስድስት ወራቸውን ሳይደፍኑ ይገድሏቸዋል። ጨቅላ ህጻናት በእነዚህ በሽታዎች የሚያልቁት ክትባት ቢሰጣቸውም ሰውነታቸው ክትባቶቹን ለመረዳትና የሰውነት መከላከያ ለማብጀት ገና ብቃት የሌለው በመሆኑም ነው። ከሁለት ወራት በታች ላሉ አራሶች ክትባት የማይሰጠው ለዚህ ነው። ከፍ ያሉት ህጻናት በተከታታይ የሚሰጧቸው እንደ ተቅማጥና የልጅነት ልምሻ የመሳሰሉ በሽታዎችን ጭምር የሚከላከሉት ክትባቶችም ናቸው ለእነዚያ ለጋ ህጻናት የማይታዘዙት። ታዲያ ይህንን የጤና ጉዳቶች ተጋላጭ የኃላፊነት ዕድሜ ለመሸፈን ተመራማሪዎቹ ጥረት እያደረጉ መሆናቸውን ቦስተን ማሳቹሴትስ በሚገኘው ሃርቫርድ የጤና ትምህርት ቤት ተላላፊ በሽታዎችን እያጠኑ ያሉት ኦፈር ሌቪ ጠቁመዋል። ልክ ሕጻናት እንደተወለዱ የሚሰጥ ምናልባትም፣ ከዚያ በኋላ የማያስፈልግ ቢያስፈልግም፣ ድግግሙ አነስተኛ የሆነ ላቅ ያለ ክትባት ነው እያሰብን ያለ ነው። ቀደም ብሎ መስጠቱ ደግሞ እስካሁን ይዘን የተጓዝነውን የክትባት መርሃ ግብር የሚፈጥረውን ተጋላጭነት ጊዜ ይዘጋል። ለአሁኑ በሃርቫርድ ዩኒቨርሲቲና በቦስተን የሕፃናት ሆስፒታል ውስጥ የሚገኙት ሌቪና የምርምር ቡድናቸው እጅግ አነስተኛ የሆነች ነገር ግን እጅግ ጠንካራ የመከላከል አቅምን የምትቀሰቅስ ሰው ሰራሽ ሞለኪውል አግኝተዋል ቪቲኤክስ 294 ብለዋታል። ይህንን ውሁድ የካንሰር ሕሙማንን የአካል መከላከል ጥንካሬም እንዲሁ ያበለጸገ እንደሆነ ለማየት የመሞከር ሐሳብ አላቸው። ጤናውን ይጠብቁ፣ ዋናው ጤና ነውና ታሞ ከመማቀቅ አስቀድሞ መጠንቀቅ አይደል ብሂሉ። ደግሞም ከመታከም እኮ አለመታመም ይሻላል። የግሎ ጽዳት፣ የአካባቢው ንጽህና፣ አመጋገቦና ተከታታይ እንቅስቃሴ ከክንን ከመርፌ ከአልጋ ይሰውረውታል። አሜን ይበሉ፣ ደግሞ ያድርጉት። መረጃዎችንና ዝርዝር ማብራሪያ እኮ አጠገቦ ካለ ማንም የጤና ባለሙያ፣ የጤና ተቋም ማግኘት ይችላሉ። አይቀመጡ፣ ዛሬውኑ ስለ ራስዎ ስለ ቤተሰቦም ጤና የተግባር እርምጃ ይውሰዱ። ኦ ስለ ምግብ ከተነሳ አይቀር ምን ተባብለን ነበር? የተለያየ ነው ባለፈው ሳምንት I'm a banana. I'm a banana. I'm a banana. Look at me, man. Yeah, yeah. I'm a banana. Banana moon. ዛሬ ባልጨርሰውም ቆንጠር አድርጌ አንድ እውነት ላካፍሎ። ኃይል ሰጪ፣ ገንቢ፣ በሽታ ተከላካይ ወዘተ ንጥረ ነገሮችና አልሚ ምግቦች እዚች ላጥ ላጥ አድርገው ገመጥ ሰልቀጥ የሚያደርጓት ሙዝ ውስጥ እንዳለች ያውቃሉ? ፕሮቲን፣ ቅባት፣ ካርቦሃይድሬትስ፣ ቃጫ፣ ካልሽየም፣ ፎስፈረስ፣ ብረት፣ ባይካርቦኔት፣ ታያማይን፣ ሪቦፍላቪን፣ ናያሲን፣ አስኮርቢክ አሲድ፣ ትሪፕቶፋን፣ ሚትዮናይን፣ ላይሲን፣ ውሃ፣ አሽ፣ ብዙ ብዙ ብዙ ነው። በአንድ ፍሬ የበሰለ ሙዝ ውስጥ ታጭቀው በእርስዎ መገመጥን የሚጠብቁት አ ከአንድ የበሰለ ሙዝ ከ65 ነጥብ አምስት እስከ 111 ካሎሪ ኃይል ማግኘት ይችላሉ። በዚያ ላይ የሙዝ ልጣጭ ጥርስ ሲያጸዳ ለጉድ ነው የሚል መጣጥፍ አንብቤ አለሁ። ላጥ አድርጎ ጥርስን መወልወል ወልወል ለማድረግ ነው። ወተት ያስመስላል አሉ። እስኪ ሞክሩት ቢሆን መልካም ይጠቀሙበታል፣ ካለበለዚያም ጉዳት የለውም። የበሰለ ሙዝ ካንሰርን ለመከላከልም አይሰንፍም ሲባል ሰምቻለሁ። ሙዝ ካብታሙ ሙዝ ቸሩ ይግመጡት። እጆን ያለመታከት ይታጠቡ። ከበሽታዎች ሃምሳ ከመቶ ያህሉን መከላከል ይችላሉ። ጥርሶን ያለመታከት ቢያንስ በቀን ሁለት ጊዜ ያጽዱ። ሚኒስትር እርሶችን ለጤናው ደግሞም ለውበቱ ይጠብቃሉ። ከቪኦኤ የአፍሪካ የጤና አውታር ጤና ይስጥልኝ፣ ጤና ሰንብቱ።